ወደ ተከታዩ መጽሔት እንሻገራለን። የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት የመንግስትን ጥፋት በተቃዋሚዎች ላይ ለማላከክ ይሞክራል ሲሉ የኦሮሞ ፌዴራሊስት ሊቀመንበር አስታወቁ። የሕዝቡን ሰላማዊና ሕገ መንግስታዊ ጥያቄ በመንጠቅ እልቂትና የንብረት ውድመትን ለማድረስ ተንቀሳቅሰዋል ሲል ሪፖርቱ ተቃዋሚዎቹን ይወነጅላል። እስክንድር ፍሬው ዝርዝሩን ይዟል። ሰሞኑን ለፓርላማ የቀረበው የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት በኦሮሚያ ክልል ለደረሰው ጉዳት ተቃዋሚ ፓርቲዎችን ተጠያቂ ያደርጋል። ኦነግና በህጋዊ መንገድ እንንቀሳቀሳለን የሚሉ አንዳንድ ተቃዋሚ ፓርቲዎች የህዝቡን ሰላማዊ እና ህገ መንግስታዊ ጥያቄ መንጠቃቸውን ሪፖርቱ ጠቁሟል። እልቂትና የንብረት ውድመት ለማድረስ አቅደውና ስልት ነድፈው ተንቀሳቅሰዋል ሲል የሚወነጅላል። ሰላማዊ ሰልፍ በተካሄደበት ቦታ ሁሉ ተቀላቅለው ህገ መንግስታዊ ስርዓቱን ለመናድ ጥረት አድርገዋል በማለትም ይከሳል። ሰላማዊ ሰልፍ የወጣውንም ሆነ ያልወጣውን ህዝብ በማስገደድ ወደ ብጥብጡ እንዲገባ አድርገዋል በማለትም ይቀጥላል። የእነዚህ ተቃዋሚዎች ሚና ከፍተኛ እንደነበረም ነው የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ለፓርላማው ያስረዱት። የተጫወቱት ሚና ከስፋት አንጻርም ደግሞ ስንመለከተው በተለይ በኦሮሚያ ክልል በስፋት በሽብርተኝነት የተፈረጀውን ኦነግም ሆነ አንዳንድ ተቃዋሚ ፖለቲካ ፓርቲዎች በስፋት ሲንቀሳቀሱ እንደነበር የህዝቡን ህገ መንግስታዊ ሰላማዊ የሆነውን ጥያቄ በመንጠቅ ወደ አሉታዊ ገጽታ እንዲያመራ ያደረጉበት ሁኔታ መኖሩንም ሊሰመርበት ይገባል። ከዚህ ጋር በተያያዘ በመንግስት ባለስልጣናት ሲጠቀስ የቆየው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ግን የሪፖርቱን ድምዳሜ አልተቀበሉም። ሊቀመንበሩ ዶክተር መረራ ጉዲና ለአሜሪካ ድምፅ ሲናገሩ በኦሮሚያ ለደረሰው ጉዳት ተጠያቂው መንግስት ነው ብለዋል። በኃላፊነት የሚጠየቁ መንግስት ነው ብዬ የሚባል ነገር ካልሆነ በስተገር ይህ ሁሉ ሲደረግ የታሰሩት አባሎቻችን ሆነ እኔም ጭምር አዲስ አበባ ውስጥ ነው ያለ። አልተንቀሳቀስም። አሁን እኔ አምቦ ከሄድኩኝ ከምርጫ 97 በኋላ ሄድኩኝ ምንድን ነው የማደርገው ከዚህ በላይ ህዝቡ በራሱ ችግር በራሱ ብሶት በራሱ ቁጣ ተነስቶ እንደዚህ ያለ ነገር አትቀልዱብኝ ብሎ የመንግስት ካድሬዎችን መጠየቅ ሞክረዋል። ሰላማዊ ሰልፍ ለመውጣት ሞክረዋል። ለህዝብ ሰላማዊ ሰልፍ የተሰጠው ግን የኃይል እርምጃ ነው፣ ያልተመጣጠነ እርምጃ ነው። ፓርቲያቸው የሚንቀሳቀሰው አቋሙንም ሲያስታውቅ የቆየው በግልጽ መሆኑን ዶክተር መረራ አስታውሰዋል። የኢትዮጵያ ሰብዓዊ መብት ኮሚሽን ለመንግስት የሚወግን ተቋም መሆኑን የተናገሩት የተቃዋሚ መሪ የማጣራቱ ስራ በሌላ አካል ሊካሄድ እንደሚገባ አሳስበዋል። ለዚህ ነው እኛ ከሁለቱም ወገኖች መንግስትም አካላት ከሚባሉትም ተቃዋሚ ከሚባሉትም ነፃ የሆነ ገለልተኛ የሆነ የኢትዮጵያ ህዝብም ሊያምንባቸው የሚችል የሀገር ሽማግሌዎች ብዙ አሉ። አጥንቶ የሀቁን ለኢትዮጵያ ህዝብ ለኦሮሞ ህዝብ እንዲያወጡ። አለበዛማ ሁሉም የራሱን ወንጀሉን ለማሳነስ ደህና ደህና ነገሩን ደግሞ ለማጉላት ይፈልጋል። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሰሞኑን ለሀገር ውስጥ ጋዜጠኞች እንዳሉት በኦሮሚያ ክልል የነበረውን ሁኔታ የተመለከተው ምርመራ በጥንቃቄ የተካሄደ ነው። ሁሉም በስሜት የሚናገረውን ያሰባሰበ የስሜት ሪፖርት ሊሆን አይችልም ነው ያሉት። ከኮሚሽነሩ ጋር ተጨማሪ ቃለ መጠይቅ ለማድረግ ጥረት አድርጌ ያለው ለጊዜው አልተሳካም። ሰሞኑን ለውጭ ሀገር ጋዜጠኞች መግለጫ እንደሚሰጡ ግን ማረጋገጥ ተችሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ